SBS Radio ወቅታዊ ጉዳዮች የብሔራዊ ጤናና ሕክምና ምርምር ጉባኤ ከአልኮል መጠጥ መጠን ጋር የተያያዙ አደጋዎችን ለመቀነስ ቀደም ሲሉ የነበሩ መምሪያዎችን ከልሷል። ጉባኤው ሰማንያ ፐርሰንት ያህል ጎልማሳ አውስትራሊያውያን በየዓመቱ አልኮል እንደሚጎነጩና በከፍተኛ ደረጃ የሚጠጡትም ስልሳ ያህል የጤና አዋኪ ሁኔታዎች እንደሚገጥሟቸው አስታውቋል። አውስትራሊያ ውስጥ አደንዛዥ ፅን ለመውሰድ ከማኅበራዊ ሕይወት አንዱ አካል እየሆነ መጥቷል። ይሁንና ከመጠን በላይ የሚወሰድ የአልኮል መጠጥ ያለ ጊዜ ሕይወትን የሚቀጥፍበት መዳኛ ለሌለው ደዌ መዳረግና ለመቁሰል አደጋ መጋለጥን እያስከተለ በመሆኑ የብሔራዊ ጤናና ሕክምና ምርምር ጉባኤ የአልኮል መጠጥ መጠን መምሪያዎቹን ለመቀነስ ግድ ብሎታል። በአዲሱ የአልኮል መጠጥ መጠን ረቂቅ መምሪያ መሠረት በአንድ ቀን ውስጥ ከአራት መደበኛ መጠጥ ያልበለጠ ወይም በአንድ ሳምንት ውስጥ ከአስር መደበኛ አልኮል መጠጥ በላይ እንዳይጠጣ ይወሰናል። በ2009 የነበረው የአንድ ሳምንት መጠን አስራ አራት መደበኛ አልኮል መጠጥ ነበር። የብሔራዊ ጤናና ሕክምና ምርምር ጉባኤ ዋና ሥራ አስፈጻሚ ፕሮፌሰር አን ኬልሶ አዲሱ የአልኮል መጠጥ መጠን ምክረ ሐሳብ ላይ የተደረሰው ባለፉት ሦስት ዓመታት በተካሄዱ ጥናቶች የተገኙ የምርምር ውጤት ማስረጃዎችን ተመርኩዞ እንደሆነ ሲገልጡ አነስተኛ ከሆነ የአልኮል መጠጥ ጉንጨታ ለካንሰር የመጋለጡ አደጋ ከፍ እንደሚል በርካታ ማስረጃዎች ያሉ። የባውል ካንሰር ወንዶችና ሴቶችን አካቶ እንዲሁም የጦት ካንሰር ሴቶችን አስመልክቶ አንዱ ዋነኛው ምክንያትም ይህ ነው። የምርምር ክለሳዎችንና የሞዴሎች ውጤቶችን በመመርኮዝ በሳምንት ይወሰድ የነበረው አስራ አራት መደበኛ የመጠጥ መጠን ወደ አስር በሳምንት ወርዷል። ያ አንዱ ትልቅ ነጠላ ለውጥ ነው ብለዋል ፕሮፌሰር ኬልሶ የብሔራዊ ጤናና ሕክምና የምርምር ጉባኤ አውስትራሊያውያንን ይህን ያህል ብቻ ጠጡ ብሎ አይልም። ይልቁንም ከአልኮል መጠጥ ጋር ተያይዘው የሚመጡ የጤና አደጋዎችን በማስገንዘብ ከተጨባጭ መረጃዎች ተነስተው በራሳቸው ከዕለት ተዕለት ውሳኔዎች ላይ እንዲደርሱ ምክሮችን ይለግሳል እንጂ በማለት ጉባኤያቸው ምክረ ሐሳቦቹን ለዜጎች ውሳኔ እንደሚተው አስታውቀዋል። በ2017 አውስትራሊያ ውስጥ 400 ከአልኮል ጋር የተያያዙ ሞቶች የተመዘገቡ ሲሆን በ2016ና 17 መካከል ከ7ሺህ በላይ ሰዎች ከአልኮል ጋር በተያያዙ ሁኔታዎች ሆስፒታል ለመተኛት በቅተዋል። እርጉዝ ሴቶች ወይም ለመጸነስ እሳቢያ ያላቸው ሴቶች ከቶንም አልኮል መጠጦችን እንዳይጠጡ ይመከራል። ነፍሰ ጡር ያልሆኑ ሴቶችም የወሊድ መቆጣጠሪያ እንዲጠቀሙ ሐሳብ ተለግሷል። ብዙውን ጊዜ ሴቶች እርግዝናቸውን የሚያውቁት ከጸነሱ ስድስት ሳምንታት በኋላ ስለሚሆን ዕድሜያቸው ከአሥራ ስምንት ዓመታት በታች ለሆኑ ወጣቶች ይህ ነው የሚባል ግልጽ የአልኮል መጠጥ መጠን መምሪያ የለም። ከአሥራ ስምንት ዓመታት በታች ያሉ ወጣቶች በሚወስዱት አልኮል ሳቢያ የአእምሮ እድገታቸው ላይ ጉዳት ሊደርስ እንደሚችል ተጠቁማል። በአልኮል መጠጥ አጠጣጥ ላይ የሴቶችና የወንዶች ውስጣዊ አካል አቀባበል ቢለያይም ጉዳት የማድረሱ ሁኔታ ግና ተመሳሳይነት እንዳለው ተነግሯል። በረቂቅ የአልኮል መጠጥ መጠን ምክረ ሐሳብ ላይ ሕዝብ አስተያየቱን እንዲሰጥበት እስከ ፌብሩዋሪ 24 2020 ድረስ ክፍት ነው። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Enjoy more stories in your language by visiting sbs.com.au.